ደቡብ አፍሪካ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤጠል ጥቃት ብዙ ጉዳት እንደደረሰባቸው እየተገለጸ ነው። ብዙዎች በአካባቢው ነዋሪዎች ሱቆቻቸው እንደተሰበሩና ንብረት እንደተዘረፈባቸውም ገልጠዋል። በደቡብ አፍሪካ የማህበረሰብ ተወካይ የጸጥታው ሁኔታ አሁንም አለመሻሻሉን ነው ለአሜሪካ ድምፅ የገለጡት። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል። ከእሁድ ጀምሮ በደቡብ አፍሪካ በተለይ በጆሃንስበርግ ከተማ አቅራቢያ በሚገኙ ትናንሽ ከተሞችና መንደሮች ውስጥ በውጭ ሰዎች ላይ በተፈጸሙ መጤጠል ጥቃቶች በርካታ ኢትዮጵያውያን ንብረታቸውን መዘረፋቸውን ተናግረዋል። የጥቃቱ ስፋትና ሁኔታ አስፈሪ መሆኑን ኢትዮጵያውያኑ ገልጸዋል። አቶ ዘሪውን በጆሃንስበርግ ከተማ ለዘጠኝ ዓመታት ኖረዋል። ይህ አንድ ልጅ አባት ሲሆኑ መደብራቸው ሙሉ በሙሉ መውደሙን ይናገራሉ። አይ በጣም በጣም እንደዚህ እንትን የሚገለጽ አለ። በጣም ከባድ ሁኔታ ላይ ነበር በጣም ስጊ ነበረ። እኔ እንዲሁም ከምኖርበት ወጥቼ ጓደኛዬ ይገን ያለው ሆስቴል የሚባል እንትን አለ የእነሱ የሚሰባሰቡበት ዜጎቹ የሚሰባሰቡበት ማለት ነው። ከዛ ጎን ነው እኔ ቤት ያለው። ረብሻ ሲነሳ ልጄንም እና ሚስቴን ይወጥል፣ ንብረት አወስደሉ እንዳለ ምንም። ያ ቦትል ስቶር ነበረ፣ እሱም እንዳለ ነው ወሰዲ። አ ምንም ተስፋ የለም። እያገር በቃ ያስጠላል። ስንት አመት ለፍተ የገነባውን በአንዴ ስታታ በዛ ነው ያስጨለፍ። ከዛ በኋላስ ወደ ስራ ቦታው ተመልሰዋል? አዎ ሄድኩኝ፣ ያየሁት እና በሩ ምናምን አስበያየርኩኝ። አንድ አባት ፍሪጅ ቀርቶ ነበር እሱ እንዳይወሰድ ብዬ በር ምናምን አስበያየርኩኝ። ምንም ፖሊሶቹ በእነሱ ሳይድ ነው ያሉት። የእኔ ቤታውን ሲሰበር ፖሊስ ቆሞ ነበር ፊት ለፊት ጭራሽ። አሁን ነው እንዲያውም ማረጋጋት የጀመሩት፣ ከትላንት ማታ ጀምሮ ፖሊሶቹ በቃ አክሽን መውሰድ የጀመሩት እንጂ ምንም የሚያደርጉት ነገር ነበር። አቶ ደገፈኝ በየነ ለጥቃት መጋለጣቸውን ከሚናገሩ ኢትዮጵያውያን ፍልሰተኞች አንዱ ነው። ጆሀንስበርግ ከተማ ኦሬንጅ ግሮቭ አካባቢ ነዋሪ ሲሆን በዚያው በሚኖርበት ቀበሌና አልፎም ደግሞ ሶቪየት ውስጥ የፍጆታ እቃዎች የሚሸጥበት መደብር እንዳለው ይናገራል። እኔ ሱቄ ወንድሞቼ የሚሰሩበት ሱቅ ሁለት ሱቅ ነው። ሶቪቱ አካባቢ ያለው አንዱን ሱቅ የተወሰነ እቃዎችን ተመልሴን ወደ ቤት መጠን መኪና ሞልቶብን ሁለተኛ ቀን ሲሜድ ወደ ሶስት ፍሪጅ እና ውስጥ የነበረው እቃዎች የኮልድሪንክ ክሬቶች መጀመሪያ ቀን ራሱ በመሳሪያ ሰው ይዘን ሄድን ነው የተወሰነ እቃ ይዘን መጠ ነው። ከዛ ለነፍሳችን ፈርቴን እኛ ከዛ ኤሪያ ሸሸን። ከዛ በኋላ ሁለተኛ ቀን ተመልስን ስሜድ ሶስት ፍሪጅ እና እንደገና ውስጥ የነበሩ የቀሩ እቃዎችን በሮችን ሰባብሮ ያንን ነው ያወጡብኝ። የኔን እና ብዙ ሰዎች አስር አመት ዘጠኝ አመት የለፉበት እኔው እንኳን እግዚአብሔር ምስኬም ሰውንም የተወሰነች ነገር ስላለች ያቺን ሰርቫይቭ አረጋለሁ። ግን ከእኔም የተሽ የባሳ የአስር ዓመት ዘጠኝ ዓመት እድሜ ልካቸውን ያፈሩትን ንብረት ሉዝ ያደረጉ ሰዎች አሉ። ሱሄቶ አካባቢ በሳምንት ሁለት ጊዜ ነው ድርሰው የተካሄደው። ምን ያክል ይሆናል አሁን አንተ የተዘረፍከው ንብረት? እስከ ሰማኒያ ሺህ ራንድ የሚሆነ ኃይል ነው በሳውዝ አፍሪካ ገንዘብ የተዘረፍኩት ንብረት። ከአንተ ሌላ የተዘረፉ ብዙ ኢትዮጵያውያን አሉ? በጣም ብዙ ናቸው። እንደ እኛ በከፊል ታርፈናል፣ የተወሰነውን አውጥጠላል። እንዳለ ሱቃቸውን ተወስዶ በጣም እንዳለ በብዛት ነው የተዘረፉት። በዚህ ዙር ወደ ድሮ ሎኬሽን ነበር ድርሰው የሚበዛው አሁን ከታውን ራሱ እኔ ያ ጎረቤቶች መኪና ውስጥ ይቃ ኖርማል ፕሌን ይቃ መኪና ውስጥ ያስቀመጡ መኪናቸው ተሰብሮላ ብዙ ሰዎች ናቸው እየተዘረፉት በዚህ ዙር። እንደ በሳውዝ አፍሪካ ያልተዘረፈ ሰው በጣም ጥቂት ነው። በቃ በጋጣሚ እንደ እግዚአብሔር ሲያድ ነው ነው እንጂ በከተማም በገጠርም ያሉ ሳውዝ አፍሪካ ጆበር ኤሪያ በብዛት ተዘርፈዋል። ደግፈኝ መኖሪያ ሰፈሩ አካባቢ እንዲህ አይነት ችግር አለመከሰቱን ቢገልጽም የሀገሩ ፖሊስ ግን ህግ በማስከበር በኩል ቸልተኝነት እንዳለበት ይናገራል። መከላከል ይችሉ ነበር ይህንን ጉዳይ ይህንን ዘረፋ እንዲህ ይደረግም። በዋናነት ትብብሩ የፖሊስ ትብብር ነው። ማስቆም ይችላሉ። አሁን ያለው ሁኔታስ እንዴት ነው? ተረጋግተዋል? ወደ ስራ ተመለሳችኋል? አልተመለስንም። ምንም ወደ ስራ የመመለስም እንትን የለውም፣ ድባብ የለውም። አይደለም ኢትዮጵያውያኖች፣ ሌላ ስደተኞች፣ ነጮቹ ራሱ በዚህ ጉዳይ ላይ በቃ ሳውዝ አፍሪካ በዚህ ሰዓት አገሩን የምንለቅበት ጊዜ ነው እንደዚህ እንደዚህ ነገር እየተከሰተ ስለሆነ አገሩን የምንለቅበት ሁኔታ ነው የሚታየን ብሎ ነው አንዳንድ መግለጫ ሲሰጡ ነጮቹ። ኢትዮጵያውያኖቹ በብዙ ነገር ነው እዚህ ሀገር የተጎዱት። ኖርማሊ ኢትዮጵያ በብዙ ነገር ነው የተጎዳው። ሌሎቹ ሀገር አሁን ናይጀራ ፎር ኤግዛምፕል አንድ ሰው ቢሞት አገሩ ላይ ይሰማል። በ እንዴት ናይጀራዊ ሞተ ተብሎ አገሩ መንግስት ድረስ ነው የሚሰማው። ኢትዮጵያዊ በብዛት ነው የሚሞተው አሁን ኦልሬዲ ይሄ እንኳን አታክ ነው። ከዚያም በፊት በሌባ በምን በምን ብዙ ኢትዮጵያዊ ነው የሚገደለው። በዚህ ርብሻ ጊዜ ራሱ አንድ በቅርብ የሚያውቀው ልጅ በአምስት ቤት ተመትቶ ሞቷል። የጸጥታ ሁኔታ አለመሻሻሉን ከሚናገሩት ፍልሰተኞች እና ስደተኞች መካከል የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ አቶ ናዊ ሙሳ አንዱ ናቸው። ኢትዮጵያዊን በተመለከተ ባለፈው ይሄ ነገር ተከስቶ ወደዛ አካባቢ ሂዶ የነበሩ ሰዎች ከዚያ ሲመለሱ ያው በመኪና አደጋ የሞቱ እና እንደዚህ አይነት ነገር ነው ያለው። እንግዲህ ሌሎችም የተዘረፉ ሱቆች አሉ። የተቃጠልባቸው ቤታቸው፣ ሱቃቸው የተቃጠልባቸው አሉ። በአሁኑ ሰዓት በእርግጠኝነት ይሄን ያክል ንብረት ወድመዋል፣ ይሄን ያክል ሰው ተጎድተዋል ተብሎ ለማስቀመጥ አካባቢውም ገና ያለው ሁኔታ ያልተረጋጋ በመሆኑ ያለውን ነገር በትክክል ይሄ ነው ዳታውን ና ትክክለኛውን ማረጃ ማ ማስቀመጥ ቢከብድንም እንግዲህ ጉዳት በተለያዩ ቦታ ሰዎቻችን በሚኖሩበት አካባቢ እንደነ አሌክሳንድሪያ ጁልየስ ጀርምስተን ቶኮዛ እና በጆሃንስበርግ ዙሪያም ደግሞ ዲፕስታውን እና መልቪል የሚባሉ አካባቢዎች ብዛት ያው እንዲ አይነት ጉዳት ተፈጥሯል እሁድ ማታ የጀመረው ጥቃት አሁን ቢቆምም የአካባቢው ሰላም መረጋጋት ግን አለመመለሱን አቶ ናዊ ተናግረዋል መሰል ጥቃቶች በሀገሩ በሚኖሩ ትውልድ ኢትዮጵያን ፍልሰተኞች ላይ ሲደርስ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ድጋፍ ይሰጣቸው ወይም ይደርስላቸው እንደሆነ ጠይቃቸው ነበር። ነበረበት ከፍተኛ ችግር የነበረበትና ሰዎቹ ወደ መኖሪያ ቤት ሁላ በመሄድ ላይ በክራውዲ ወይ ደግሞ በጣም ግዙፍ በሆነ ኃይል ለመዝረፍ በምረሯሯጡበት ጊዜ እኛ በውስጥ በኩል ያሉ የፖሊስ አካላቶችንም እንደ ስቴሽን ኮማንደሮች፣ ሌሎች ሌሎችንም በምናነጋግርበት ጊዜ በአጋጣሚ አምባሲን በአካባቢያችን ነበሩ። ይሄ ምንም ነገር እናንተም ኢንተርፌል ብታደርጉ ብለን ስንላቸው ከፍተኛ ደህንነት መዋቅር ጋር ተደዋውሎ ስናገሩ እና መልስ ያ እንግዲህ ያው ይህን ነገር እነሱ ባደረጉት ሪፖርት መሰረት የወሰዱት ውት እርምጃ ይኑር አይኑር ውጤቱን ለእነሱ ሪፖርት ያድርጉ አድርጉ የሚያውቁ ነገር የለም፣ ግን በእርግጥ እነሱ ኢንተርፊር አድርጉ ሪፖርት ሲያደርጉና ሲጠይቁ እንደነበሩ አይተናል። የኢትዮጵያ ውጭ ጉዳይ ሚኒስቴር ደቡብ አፍሪካ ውስጥ በሚኖሩ የውጭ ሀገሮች ሰዎች ላይ እየደረሰ ያለውን ጥቃት ትናንት ባወጣው መግለጫ አውግዘዋል። ባለፈው እሁድ ምሽት ከጥቃት አድራሾች ለማምለጥ ሲሞክሩ በመኪና አደጋ የሞቱት ሁለት ኢትዮጵያውያን አስክሬኖች ስርዓተ ቀብር በጆሃንስበርግ ከተማ መፈጸሙን የማህበረሰቡ ተወካይ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። አሁንም ደቡብ አፍሪቃ በሚካሄደው ጥቃት ጉዳይ እንቆያለን። በደቡብ አፍሪቃ በውጭ ሀገር ዜጎች ላይ እየተካሄደ ባለው ጥቃት ኢትዮጵያውያንም ሰለባ መሆናቸውን ያስታወቀው የውጭ ጉዳይ ሚኒስቴር ድርጊቱን አውግዟል። የሀገሪቱ ባለስልጣናት አስፈላጊውን ጥበቃ እንዲያደርጉም ጥሪ አቅርቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ማምሻውን ለአሜሪካ ድምፅ ሬዲዮ በስልክ እንደገለጹት ደቡብ አፍሪካ የሚገኘው ኢትዮጵያ ኤምባሲ ለዜጎች መርጃ እያደረሰና አስፈላጊውን ክትትል እያደረገ ነው። ያነጋገራቸው እስክንድር ፍሬው ነው። ስለደረሰው ጉዳት መጠን ተጠይቀው ከሰጡት ምላሽ ይጀምራል። ደረሰው ጉዳት የሚያስመልክቶ እዛ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ አባላት ጋር ሆኖ የቅርብ ክትትል እያደረገበት ይገኛል። በዚህ አሁን ባለንበት ሰዓት ደረሰው የጉዳት መጠን ይሄ ነው ብሎ ለማስቀመጥ ትዛ አይቻልም። በምን ደረጃ እንዳለ አሁን ባለንበት ወቅት ዝርዝሩ መረጃ ገና አልተሰባሰበም። አቶ ነቢያት እንግዲህ የደረሰውን ጉዳት ወይም ድርጊቱን አውግዛችኋል። ለጉብኝት በዚያ የሚገኙት ፕሬዚዳንት ሳህለወርቅ ዘውዴ እንደዚሁ በውጭ አገራት ዜጎች ላይ የሚሰነዘረውን ጥቃት አውግዘዋል። አሁን ማምሻውን ይፋ እንደተደረገው እናንተ በወጣችሁት መግለጫ፣ የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ እየተናገሩትን የገቡትን ቃልን ጠቅሳችኋል። በየደረጃ የሚገኙ የደቡብ አፍሪካ ባለስልጣናትን በድርጊቱ የተሳተፉ አካላትን በቁጥጥር ስር እንዲያውሉ የኢትዮጵያውያን ደህንነት እንዲጠበቅ ጥሪ አቅርባቸዋል ይህ እንዲሳካ ምን አይነት ዲፕሎማሲያዊ ስራ እየተሰራ ነው? አዎ፣ እንደተጠቀሰው በመግለጫችን የደቡብ አፍሪካው ፕሬዚዳንት ጥቃቱን አስመልክቶ የሰጡት መግለጫ አለ። እዛ ላይ ነሱ ሀገር የጠቅታ አካላት ጉዳዩን በቁጥጥር ስር ለማዋል ዜጎችም የተለያዩ የውጭ ሀገር ዜጎችም በእንዲህ አይነት አደጋ ያጋለጡ እንደማይገባ ነው ያሳሰቡት። እሱን እኛ በኩል አድንቀን በቀጣይ ግን ዜጎቻችን በህዝበቄታው ዋስትና ሊኖራቸው ወደሚገባው በኩል ጥሪ ያቀረብነው እዛው አገር ውስጥ ያሉ ኢትዮጵያ ኤምባሲን ጨምሮ የሌሎችም የአፍሪካ ሀገሮች ኤምባሲዎች አምባሳደሮች እና ዲፕሎማቶች በጋራ በመሆን ከሳውዝ አፍሪካ መንግስት አካላት ጋር የጋራ ጥረት የማድረግ የመመካከር ስራዎች እየተሰሩ ነው። አቶ ነቢያት ጌታቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። በጣም ነው የማመሰግነው ስለ ጊዜ ወስደው። አሜሪካ ድምፅ አድማጮች እንግዲህ ሰሞኑን ደግሞ የሚኖሩ ለውጦች ካሉ እንደ ዛሬው እንደምናገኘው ተስፋ አድርጋለሁ። በጣም አመሰግናለሁ። እኔም አመሰግናለሁ።